ከሁለት አስርት ዓመታት በኋላ ዩናይትድ ስቴትስ ባለፈው አርባ አርባ ወታደሮቿን ወደ ሶማሊያ መላኳን ገለጸች። የወታደሮቹ ዓላማ አማጺውን ቡድን አልሸባብን ለመዋጋት የሶማሊያ ወታደሮች ለማሰልጠን ነው ተብሏል። እንደ ጎርጎሮሳውያን ዘመን ቀመር በ1993 ሁለት የአሜሪካ ሄሊኮፕተሮች በጥይት ተመተው መውደቃቸውን ተከትለው፣ የወታደሮቹም ሬሳ መንገድ ላይ ሲጎተት በመታየቱ በአሜሪካ የሕዝብ ቁጣ ቀስቅሶ ነበር። ከዛ በኋላ በወቅቱ በነበሩ የነበሩት የአሜሪካው ፕሬዚዳንት ቢል ክሊንተን ወታደሮቹ እንዲወጡ ተደርገዋል። በቀድሞቹ ፕሬዝዳንቶች ቡሽ እና ኦባማ ዘመነ ስልጣን ደግሞ አሜሪካ ሰው አልባን አውሮፕላን ብቻ በመጠቀም አልሸባብ ላይ ጥቃት ስታደርግ ነበር። አሁን ደግሞ አዲሱ ፕሬዝዳንት ዶናልድ ትራምፕ የሚዋጉ ወታደሮች ሳይሆን በአካል ተገኝቶ የሶማሊያ መንግስት ወታደሮችን የሚያሰለጥኑ የጦር ሙያተኞችን ነው የላኩት ተብሏል። የቀድሞቹ አስተዳደሮች ያላሳኩትን ተልዕኮ ፕሬዝዳንት ዶናልድ ትራምፕ ያሳካሉ እንዴ? ለሶማሌ ሰላም ያመጣሉ እንዴ? በሚል በአካባቢ ጉዳይ ላይ የሚጽፉ በአሁኑ ጊዜ ደግሞ በዩናይትድ ስቴትስ አትላንታ ጆርጂያ የጉኔት ኮሌጅ የፖለቲካ ሳይንስ መምህር አቶ ዮሐንስ ገዳሙን ጠይቄ የሚከተለው መልስ ሰጥተውኛል። የአሜሪካ አዲሱ አስተዳደር የትራምፕ አስተዳደር ማለት ነው በሶማሊያ ውስጥ ሰላምን እናመጣለን ወይም ደግሞ ሶማሊያ ስትታመስ የኖረችበትን አስቸጋሪ የሆነ የእርስ በርስ ጦርነት አልፋ አዲስ ምዕራፍ ውስጥ ትገባለች። ይህንንም እናደርገዋለን ብለው ፎክረው የጀመሩት ነገር አይደለም። ግን በዋናነት ማየት የምንችለው ነገር ይህን እንደ አዲስ እድል በመጠቀም የሶማሊያው አዲሱ ፕሬዚዳንት እና ከአሁን በፊትም የጻፉት ጽሁፍ አለ፣ ብዙ የተናገሩት ነገር አለ። የአሜሪካ መንግስት በዋናነት በሶማሊያ ጉዳይ ላይ በመሳተፍ ልዩ የሆነ ተጽዕኖ ማድረግ ከፈለገ እና ሶማሊያ ውስጥ ሰላም እንዲሰፍን ከፈለገ፣ ሽብርተኝነትን መዋጋት ከፈለገ ከኢትዮጵያ ወይም ከኬንያ ወይም ደግሞ ከአጎራባች ሀገሮቻችን ጋር በመሆን ሳይሆን መስራት ያለበት በዋናነት ከሶማሊያ ሕዝብ እና ከሶማሊያ መንግስት ጋር መስራት መቻል አለ። ሁሉንም በሶማሊያ ውስጥ የሚሳተፉ የእስልምና አክራሪ ድርጅቶችን ሳይቀር በጋራ ማነጋገር አለበት። ይህ ካልሆነ ግን የስካሁን የአሜሪካ አስተዳደሮች ልፋት መና ሆኖ ይቀራል ብለው የተናገሩት ነገር ነበር እና ይህን ሲናገሩ ታዲያ በተለያየ አጋጣሚም ደግሞ የኢትዮጵያ መንግስት በሶማሊያ ላይ የሚጫወተውን ሚና አፍራሽነቱ የጎላ ነው ብለውም ይጠቅሱ ነበረ አቶ ዮሐንስ ለምሳሌ የኢትዮጵያ ሚና አፍራሽነቱ ሲባል እንዴት እስኪ አንዳንድ ማሳያ ሶማሊያዎች እንዴት ነው የኢትዮጵያ መንግስትን የሚመለከቱት ወይም ደግሞ ኢትዮጵያን እንደ ሀገር ስራሱ እንዴት ነው የሚመለከታት የሚለውን በምንመለከትበት ጊዜ አንደኛ የኢትዮጵያ ሕዝብ እና የኢትዮጵያ መንግስታት ከሶማሊያ መንግስታት ጋር ብዙ ጦርነቶች አካሂደዋል። ይህ የሆነበት ምክንያት ደግሞ ከሶማሊያ መሪዎች አካባቢ በምንመለከትበት ጊዜ ታላቋን ሶማሊያን የመገንባት ህልም ስለነበረ ነው። አሁንም ድረስ ያልሞተ ህልም ነው። ሁሉም የጣሊያንም ሆነ የፈረንሳይም ሆነ የእንግሊዝ ቅኝ ግዛት ኃይሎች አካባቢውን ለቀው ሲወጡ እስካሁን ድረስ አካባቢ አካባቢውን ለቅ ያልወጣች ሀገር አንድ ኢትዮጵያ ናት ብለው ሁሉ እስከ መክሰስ ይደርሳሉ። ይህ እንግዲህ ከታሪካዊ ፐርስፔክቲቭ በምንመለከትበት ጊዜ ነው። አሁን ያለውን ነገር ስናይ ደግሞ የኢትዮጵያ መንግስት የሶማሊያን ሰላም የማይፈልግበት ዋነኛ ምክንያት ከአሜሪካ የሚያገኘውን ወታደራዊ እርዳታ ላለማጣት ስለፈለገ ነው። በዚህ አካባቢ እኛ ዋነኛ ወታደራዊ ኃይል ያለን ትልቅ ህዝብ ያላትን ሀገር የምንመራንን ብለው ያስባሉ ኢትዮጵያውያን እና ይሄ ደግሞ ትክክል አይደለም። ይህ አገራችን ውስጥ ያለውን ችግር በራሳችን አካሄድ መፍታት እንችላለን። ስለዚህ የእኛን ችግር መፍታት ከፈለጋችሁ ከእኛ ጋር ተደራደሩ ብለው ነው ሶማሊያዎች አርጊው የሚያደርጉት ማለት ነው። ለዶች በለ ራዲዮ ዘገባ መክበብ ሸዋ ነኝ ከዋሽንግተን ዲሲ